የአሜሪካ ድምፅ ነው በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ኢስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ።

በመራዊ ከተማ ከሰማንያ በላይ ሲቪሎች መገደላቸውን ኢሰመጉ አስታወቀ።

የኢሰመጉን ምክትል ዋና ዲሬክተር አቶ ተስፋዬ ትምችን ነው ያዳመጣችሁት። ይህንና ሌሎችም የአገር ውስጥና የውጭ አገር ዘገባዎችን ይዘን ቀርበናል። ረቡዕ ጥር 292016 ዓ.ም ም ክብራትና ክብራን እንደምናመሻችሁ ሳስተናግዳቸው የማመሻው እንግዶ ወልነኝ ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን አይሉ ነች። የፕሮግራሙን ዋና አዘጋጅ ደግሞ ጽዮን ግርማ።

ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ አራት ሰዓት አብራችሁን እንድታመሹ እየጋበዝኩ አሁን በቀጥታ ወደ ዓለም ዜና ነው።

በድጋሚ እንደምናመሻችሁ ከምሽቱ ዋና ዋና ዜናዎች መካከል በኬንያ አንድ ሰው በጅብ ተበልቶ ስለመሞቱ፣ የመቋድሾው ባለስልጣናት ከትናንት በስቲያ የደረሱትን የቦምብ ፍንዳታ መንስኤዎች እየመረመሩ ስለመሆኑ ነው። በሎስ አንጀለስ ከባድ ዝናብና ጎርፍ አደጋ ስለማድረሱ ማድረሱንም ቀጥሏል የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን።

ከኬንያ ዋና ከተማ ከናይሮቢ ወጣ ብሎ በሚገኝ ዩኒቨርሲቲ አጠገብ አንድ ሰው በጅብ ተበልቶ ሲሞት ሌሎች ሁለት ሰዎች ላይ ጉዳት ደረሰ። ከትናንት በስቲያ ሰኞ በደረሰው ጥቃት ከተጎዱት መካከል አንዱ የኬንያ መልቲሚዲያ ዩኒቨርሲቲ ተማሪ እንደነበረ ተገልጿል። የዩኒቨርሲቲው ተማሪዎች የደህንነት ችግር እንዳለባቸው በመግለጽ መንገዶች ዘግተው ተቃውሞ አሰምተዋል። በቪኦኤ ማይክል ብራውንና በአሶሺየትድ ፕሬስ የተዘጋጀውን ዘገባ አስማማ አየነ እንደሚከተለው ያቀርበዋል።

ከጫካ የወጡት ጅቦች በነዋሪዎች ላይ ጥቃት ያደረሱት የናይሮቢ ብሔራዊ ፓርክ እና ኦጋንታሮንጋ የምትባል ከተማን በሚያገናኙ መንገዶች አካባቢ መሆኑ ተመላክቷል። ጅቦች በልተውት የሞተው አንቶኒ ፓሻ የአካባቢ ነዋሪ ሲሆን ጅቦች ያገኙትም ከቤቱ በቅርብ ርቀት በሚገኘው ጫካ የማገዶ እንጨት እየለቀመ ሳለ መሆኑን ቤተሰቦቹ ተናግረዋል። የሟቹ ቤተሰብ አባል ካጂሌሲያን በዘመዱ ላይ የደረሰውን ሲያስረዳም

ልጁ ጫካው ውስጥ እንዳለ ነው ጅቡ ያሳድደው! ወደዚህ ሲሮጥ ጅቦቹ ተከተሉትና ደረሱበት። ከዚያም በሉት። ያው እዚያ ጋ ነው ማገደውን የጣለው። ከዚያም ይዘው ወደ ወንዝ እየጎተቱ ወስደው ጨረሱት። በጥርሳቸው እንደያዙት ወደ ጫካው ገብተዋል። የሟቹ ወንድምም ሙንዳ ጩኸት ሰምቶ ሊረዳ ሲሄድ የተበላው የራሱ ወንድም መሆኑን አላወቅም ነበር። ጅቦቹ ነክሷቸው የቆሰሉት ሁለቱ ሰዎች ሆስፒታል የገቡ ሲሆን አንደኛው ተጎጂ በአደገኛ ሁኔታ ላይ ነው ተብሏል።

በጅብ የመበላት አደጋ በብዛት በማይሰማበት በሆነ አካባቢ የደረሰው አደጋ የብሔራዊ ፓርክ ዳርቻ ነዋሪዎችን አሸብሯል። የሟች ዘመድ ግላዲስ ሜንጎ መንግስት ጥበቃ መስጠት እንዳለበት አሳስባለች። መንግስት ሊረዳን ይገባል። ይህ ቤተሰብ እርዳታ እንዲያገኝ እንፈልጋለን። እዚህ ቤት ውስጥ ላሞች ተበልተዋል፣ ፍየሎች ተበልተዋል። አሁን ደግሞ ሰው ተበላ። ሟቹን ምንም አልቀራቸው ሙልጭ አርገው በልተውታል።

ሁለቱ ሰዎች ደግሞ ሆስፒታል ገብተዋል። ከባለስልጣናት ምንም አይነት እርዳታ አልተሰጠንም። እስከ መቼ ነው የምንሰቃየው? ጅቦቹ ያቆሰሉት የዩኒቨርሲቲ ተማሪው ከባድ የአካል ጉዳት እንደደረሰበትም ተገልጿል። ጥቃቱን ተከትሎም የደነ ስጋት አለብን በሚል ለተቃውሞ የወጡ የዩኒቨርሲቲ ተማሪዎች መንገዶችንም ዘግተዋል ተብሏል። አንዱ ተማሪ እንደሚለው መንግስት የዱር እንስሳት እንቅስቃሴ መገደብ ይገባው ይሆናል። ተማሪዎቹ እዚህም እዚያም ስለሚንቀሳቀሱ ከጫካ በመለጡ እንስሳት ጉዳት ሊደርስባቸው ይችላል ብሏል።

ናይሮቢ ዳርቻ ባሉ አካባቢዎች የጅቦች ጥቃት እየጨመረ መምጣቱን ተከትሎ የሀገሪቱ የዱር እንስሳት አገልግሎት ነዋሪዎቹ ችግሩ ሲገጥማቸው ምን ማድረግ እንደሚችሉ የሚያስረዱ መመሪያዎችን ይፋ ለማድረግ ተገዷል። በማይክል ብራውንና አሶሼትድ ፕሬስ ለተጠናከረው ዘገባ አስማማየ ነው። ዋሽንግተን ዲሲ

ከአንድ ሳምንት በፊት ሞቃዲሾ ከተማ በሚገኘው ትልቁ ባርካ ገበያ ከፈነዳውና ቢያንስ ስምንት ሰዎችን ከገደለው ቦምብ ፍንዳታ በስተጀርባ ማን እንዳለ ለማወቅ የከተማዋ ባለስልጣናት እየጣሩ ነው።

ፍንዳታው ተያይዘው በተሰሩ የኤሌክትሮኒክስ መሸጫ መደብሮች ላይ ያነጣጠረ መሆኑን የንግድ ባለንብረቶች ተናግረዋል። የመቋድሾው ባለስልጣናት ፍንዳታው የደረሰው በመደብሮች ውስጥ በተቀበረ ፈንጂ መሆኑን ከመግለጽ ውጪ ከፍንዳታዎቹ በስተጀርባ ስላለው ምክንያት ምንነት አልገለጹም።

ይሁን እንጂ ለመገናኛ ብዙኃን መግለጫ የመስጠት ፈቃድ ያልተሰጣቸው በመሆኑ ስማቸው እንዲገለጽ ያልፈለጉ አንድ የደህንነት ሰራተኛ የጥቃቶቹ ምክንያት እንዲገለጽ ያልፈለጉ አንድ የደህንነት ሰራተኛ የጥቃቶቹ ምክንያት በመደብሮች ውስጥ ከተተከሉ የደህንነት ካሜራዎች ጋር የተያያዘ መሆኑን ለአሜሪካ ድምጽ የሶማልኛው ቋንቋ አገልግሎት ተናግረዋል።

ባለፈው ዓመት የሶማሊያ የደህንነት ተቋማት የንግድ ባለቤቶች የደህንነት ካሜራዎችን እንዲተክሉ አሳስበው ነበር። አንዳንዶቹ የንግድ መደብሮች ባለቤቶች የካሜራዎቹ መተከል ከሚቃወሙ የእስላማዊ ጽንፈኛ ቡድን አልሸባብ አባል መሆናቸውን ከገለጹ ያልታወቁ ሰዎች የማስጠንቀቂያ ጥሪ ደርሷቸው እንደነበረ ተናግረዋል።

የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በኪቭና ሚኮላይቭ ውስጥ ዛሬ ረቡዕ በደረሱ የሩሲያ ሚሳኤል ጥቃቶች ቢያንስ አምስት ሰዎች መገደላቸውን ተናገሩ። አገራችን ላይ የደረሰ ሌላ ግዙፍ የሩሲያ የአየር ጥቃት ሲሉ በማህበራዊ የመገናኛ መድረክ ላይ የተናገሩት ዜሌንስኪ ስድስት ግዛቶች በጠላት ጥቃት ስር ሆነዋል፣ በአሁኑ ወቅትም ሁሉም ሰራተኞቻችን ይህ ሽብር የሚያስከትላቸውን ጉዳቶች ለማስወገድ እየሰሩ ነው ብለዋል።

የዩክሬን ጦር 20 ድሮኖች፣ 36 ክሩዝ ሚሳይሎች፣ አምስት ተመሪ ኤስ ሚሳይሎችና ሶስት የባለስቲክ ሚሳይሎች የተካተቱበት ትልቅ የሩሲያ ጥቃቶች መሽጎድጎዳቸውን ዘርዝረዋል። የዩክሬን አየር መከላከያ ከ20 ሰው አልባ አውሮፕላን ወይም ድሮኖች መካከል 15ቱን ከ44 ሚሳይሎች ደግሞ 22ቱን ማምከኑን የዩክሬን አየር ኃይል አስታውቋል።

ሩሲያ በማይኮሌቭ ባደረሰችው ጥቃት አንድ ሰው ሲገደል በከተማይቱ የሚገኙ በርካታ ቤቶች መውደማቸውን ዘለንስኪ ተናግረዋል። ኪየቭን በመጎብኘት ላይ የሚገኙት የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል የዛሬውን ረቡዕ የዩክሬን ጉብኝታቸው የአየር ጥቃት አደጋ ማስጠንቀቂያ ደወል እየተሰማ ከአደጋው በተጠለሉበት ሁኔታ ውስጥ ነው የጀመሩት መሆኑን በኤክስ የማህበራዊ መድረክ ላይ ባሰፈሩት መልእክት አስታውቀዋል።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን ስለ ካንሰር ምርመራቸውንና እሱንም ተከትሎ ሆስፒታል ስለመተኛታቸው ለፕሬዚደንት ባይደን ማሳወቅን ጨምሮ ለምን ይፋ እንዳላደረጉ በዚህ ወር መጨረሻ ለተወካዮች ምክር ቤት ቀርበው ቃላቸውን እንደሚሰጡ የምክር ቤቱ ቃል አቀባይ ዛሬ ማክሰኞ አስታውቋል።

የመከላከያ ሚኒስትሩ ሎይድ ኦስትን ደሮፓ አቆጣጠር የካቲት 29 ከምክር ቤቱ የወታደራዊ አገልግሎት ኮሚቴ ፊት ቀርበው ሆስፒታል መግባታቸውን ለምን እንዳላሳወቁ ያስረዳሉ ሲል የመከላከያ ሚኒስቴር አረጋግጠዋል።

ኦስትን ባለፈው ሳምንት በቴሌቪዥን በሰጡት ጋዜጣዊ መግለጫ ለባይደን እና ለከፍተኛ ባለስልጣናት በቅርቡ ስለነበራቸው የፕሮስቴት እጢ ካንሰር ሕክምናቸው በወቅቱ አስቀድመው ባለመናገራቸው ይቅርታ ጠይቀዋል። የጤናቸው መታወክ በከፍተኛ ደረጃ አስደነገጣቸው መሆኑንም ሚኒስትሩ

አክለው ገልጸዋል። የቀድሞውን ፕሬዚደንት ዶናልድ ትራምፕን ጨምሮ አንዳንድ እውቅ የሪፐብሊካን አባላት ኦስትን ከኃላፊነታቸው እንዲነሱ ጠይቀዋል። አንድ ባለስልጣን እንደተናገሩት ፕሬዚደንት ባይደን ለኦስትን የሚሰጡትን ድጋፍ ይቀጥላሉ ብለዋል።

ከሁለቱ የሪፐብሊካን ፓርቲ ፕሬዚደንታዊ እጩዎች ተፎካካሪዎች መካከል አንዷ የሆኑት ኒኪ ሄሊ በኔቫዳው ቅርበ ምርጫ ከባድ ሽንፈት ደርሶባቸዋል ምንም እንኳ ምርጫው ውጤቱ የሚመዘገብበት ሳይሆን እንዲሁ ለማሳያ የተካሄደ ቢሆንም በኔቫዳ ክፍለ ግዛት የሚገኙ የሪፐብሊካን ፓርቲ መራጮች ከነዚህ እጩዎች አንዳቸውንም አንመርጥም የሚል ድምፅ በመስጠታቸው ራሳቸውን በብቸኝነት ያቀረቡት ኒኪ ሄሊ ሽንፈት ገጥሟቸዋል

የሪፐብሊካን ፓርቲን ፕሬዝደንታዊ እጩነት በግንባር ቀደም የሚመሩት የቀድሞዋ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትረምፕ እንዲሁ ለማሳያ በተካሄደው ቅድመ ምርጫ አልተሳተፉም። ትረምፕ ያልተሳተፉት ከዚህ ግዛት ተወክለው ወደ ዋናው ፓርቲ ጉባኤ ላይ የሚሳተፉ ተወካዮች የማያስፈልጓቸው በመሆኑ ነው። ይልቁንም ትራምፕ ትኩረታቸውን ፕሬዝደንታዊ እጩውን ለመምረጥ ሐሙስ በሚደረግ የቡድን ውይይትና የድምፅ አሰጣጥ ላይ

ሲሆን ይህ በይፋ ለሪፐብሊካን ፓርቲ እጩነት እንዲቃረቡ ያግዛቸዋል ተብሏል። ትናንት ማክሰኞ የታየው የምርጫ ውጤት በሪፐብሊካኑ ተፎካካሪዎች ውጤት ላይ ለውጥ የማያመጣ ቢሆንም ከትረምፕ ጋር ለመወዳደር ራሳቸውን ብቸኛ አማራጭ አድርገው ላቀረቡት ኒኪ ሄይሊ አሳፋሪ ሆኖ ታይተዋል። ፕሬዝደንት ባይደን የክፍለ ግዛቱን ዲሞክራት ቅድመ ምርጫ በቀላሉ አሸንፈዋል።

በመጨረሻም በካሊፎርኒያ ሎስ አንጀለስ አካባቢ ለሁለት ቀናት ከባድ አውሎ ነፋስን ቀላቅሎ በወረደው ዝናብ ወደ አራት መቶ በሚጠጉ ቦታዎች ላይ ከጭቃ ጎርፍ ጋር የተያያዘ የመሬት መንሸራተት መድረሱ ተነገረ። በሁለት ቀናት ውስጥ ጥሏል የተባለው ዝናብ በአንድ የዝናብ ወቅት ሊገኝ ከሚችለው ከፊሉ ያህል እንደሆነ ተገልጧል። ከባዱ አውሎ ነፋስና ዝናብ አዳዲስ አደጋዎችን ሊያስከትል እንደሚችል ማስጠንቀቂያዎች እየደረሱ ነው።

የዩናይትድ ስቴትስ የአየር ትንባኤ አገልግሎት ትንሽ ቆየት ብለው ይሰረዘው እንጂ ሳንዲያጎ አውራጃ አይታ የማታቀውን ማስጠንቀቂያ ሰጥቶ እንደነበር ተመልክተዋል። ምንም እንኳ አውሎ ነፋስ እጅግ የከበደ ቢሆንም በሎስ አንጀለስ ከባድ አደጋዎችና ሞት አለመድረሱ ተዘግቧል።

የሎስ አንጀለስ ከንቲባ ካረን ባስ ነዋሪዎቹ ማስጠንቀቂያዎቹን ሰምተው ከጎዳና ውጪ በመቆየታቸው አመስግነው ዝናቡ ይቆምበታል እስከተባለበት ጊዜ ድረስ ይህንኑ ማድረጋቸውን እንዲቀጥሉ አሳስበዋል። የአደጋ ጊዜ ሰራተኞች የጭቃ ናዳዎች በደረሱባቸው 383 ቦታዎች እንዲሁም ከነዋሪዎች ውጪ እንዲሆኑ በተደረጉ ሰባት ህንፃዎች ላይ የነፍስ አድን ምላሽ መስጠታቸው ተመልክተዋል።

አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከምሽቱ ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ።

በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ነኝ። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የዘገባዎቹን ምስልና ድምጽ ያቀናበሩልን ደግሞ ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባዮ ገበያነች፣ የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን።

በምራዊ ከተማ ከሰማኒያ በላይ ሲቪሎች መገደላቸውን ኢሰመጉ አስታወቀ የሚለው ለምሽቱ ለአብይ ርዕስ የያዝነው ዘገባ ነው። በሰሜን ጎጃም ዞን ምዕራዊ ከተማ ባለፈው ሳምንት የነበረውን ግጭት ተከትሎ ቤት ለቤት በመዘዋወር እና በጅምላ ከሰማኒያ በላይ ሲቪሎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አስታውቋል ግድያው

ከእማኞች መረጋገጡን ለቪኦኤ የተናገሩት የኢሰመጉ ምክትል ዋና ዲሬክተር ተስፋ የገመችው ስለ ግድያው ፈጻሚዎች በቂ ምርመራ ከተደረገ በኋላ ዝርዝሩን እንደሚያሳውቁ ተናግረዋል። በጉዳዩ ላይ ምላሽ ለማግኘት የመንግሥት ኮሚኒኬሽን ጉዳይ ሚኒስትሩ ለገሰ ቱሉ ስልክ ላይ ደውለን አላገኘናቸውም። ኬኔዲ አባተ ዝርዝሩን ይዘዋል።

የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትናንት ማክሰኞ ጥር 28 ቀን 2016 ዓ ም ባወጣው መግለጫ ባለፈው ሳምንት ሰኞ ጥር 20 ቀን በአማራ ክልል መርአዊ ከተማ በመንግሥት የጸጥታ ኃይሎችና በታጣቂ ቡድኖች መካከል የተደረገውን ግጭት ተከትሎ ከ80 በላይ የሚደርሱ በግጭቱ ተሳትፎ የሌላቸው ሰዎች ስለመገደላቸው መረጃ እንደደረሰው አስታውቋል።

ከግድያው በተጨማሪ ሌሎችም የሰብአዊ መብቶች ጥሰቶች መፈጸማቸውንም የኢሰመጉ ምክትል ዋና ዲሬክተር ተስፋ የገመቹ ለአሜሪካ ድምጽ አብራርተዋል። ጥቅምት ሀያ ሁለት ሺህ አስራ ስድስት ላይ በመንግስት

የፌዴራል ኃይሎችና የፋኖ ታጣቂዎች በዕለቱ በአካባቢው ያደረጉትን ውጊያ ተከትሎ የተገደሉ ሰላማዊያን ሰዎች ቁጥር ከ50 በላይ መድረሱን ሮይተርስ የከተማዋን ነዋሪዎች በዋቢነት ጠቅሶ ትናንት ዘግቧል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪዎችም ተመሳሳይ አስተያየት ሰጥተዋል። የኢሰመጉ ምክትል ዋና ዲሬክተር ተስፋዬ ገመቹ ግን የሟቾቹ ቁጥር ከ80 እንደሚበልጥ መረጃ ያገኘነው ከተአማኒ ምንጮች ነው ብለዋል።

አካባቢው አባላቶቻችን አሉ ከሮች አሉ ከእኛ ጋር አብሮ የሚሰሩ እና ስለዚህ በምንችለው መጠን በርካታ አካላትን ነው በዚህ ለማካተት የሞከር ነው መረጃውን ለማስተባበር ይሄ ማለት በአካል ተገኝተን እኛ ምርመራ

ፈጸመው በመንግስት የጸጥታ ኃይሎች እንደሆነ የአሜሪካ ድምፅ እማኞችን ጠቅሶ መዘገቡ ይታወቃል። አቶ ተስፋ የገመቹ በበኩላቸው ተቋማቸው ስለ ግድያው ፈጻሚዎች ድምዳሜ ላይ ለመድረስ ተጨማሪ ምርመራ እንደሚያደርግ ገልጸዋል። ማን ይህንን ያደረገውን የሚለውን ክሊር የሆነ ነገር

ነው ከሌ ነው ማለት ይቻል ይሆናል። የያዝናቸው አንዳንድ አሳቢዎች አሉ።

ሰሜናዊ ከተማ አስተዳደር በተፈጸመው የሲቪሎች ግድያና ሌሎችም የሰብአዊ መብቶች ጥሰት ምክንያት የአካባቢው ነዋሪ ቀየውን ለቆ እየወጣ እንደሚገኝ መረጃዎች እንደደረሱት ኢሰመጉ በመግለጫው አመልክቷል። በጉዳዩ ላይ ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳይ ሚኒስትሩ ዶክተር ለገሰ ቱሉ ስልክ ላይ ደውለን አላገኘ ናቸውም። የአማራ ክልል ቃል አቀባይ ዶክተር መንገሻ ፈንታውን ለማግኘት ያደረግነው ጥረትም አልተሳካም። በአስቸኳይ ጊዜ አዋጁ ምክንያት የህግ አስፈጻሚው አካል የተሰጠውን ከፍተኛ ስልጣና

አስፍቶ በመጠቀም በርካታ የሰብአዊ መብት ጥሰቶች በዋናነት በአማራ ክልልና በአዲስ አበባ ከተማ ተፈጽመዋል ያለው ይሰመጉ የአዋጁ መራዘም እንደሚያሳስበውም ገልጿል። የተቋሙ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹ የአስቸኳይ ጊዜ አዋጁን ከማራዘም ይልቅ ግጭቶችን በንግግር መፍታት መፍትሄ እንደሚያመጣ አክለው አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

ከኔዲያ አባትን እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ እስልምና ከፍተኛ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች ከጦርነቱ በኋላ ለመጀመሪያ ጊዜ

መቀለ ገብተዋል ይላል። ለመጽሔት ክፍሉ የያዝ ነው ቀዳሚ ዘገባ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሼህ ሃጂ ኢብራሂም ቱፋ የሚመሩት የምክር ቤቱ ስራ አስፈጻሚ አባላት እና ከፍተኛ የእምነቱ መሪዎች በትግራይ ክልል ጉብኝት እያካሄዱ ናቸው። ዛሬ ረቡ መቀለ የገቡት የእምነቱ ከፍተኛ መሪዎች ጉብኝት በሰሜን ኢትዮጵያው ጦርነት ሳቢያ ከክልሉ የእስልምና ጉዳዮች ምክር ቤት ጋር የሰፋው ልዩነት

በያዝነው ወር አጋማሽ ላይ በይቅርታ ከተፈታ ወዲህ ለመጀመሪያ ጊዜ የሚካሄድ ነው። ሙሉጌታ አጽዋ ዝርዝሩን ይዘዋል።

የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሼክ ሐጂ ኢብራሂም ቱፋ የመሩት የጠቅላይ ምክር ቤቱ ስራ አስፈጻሚ አባላትና ከፍተኛ የእምነቱ መሪዎች በትግራይ ክልል ጉብኝት እያካሄዱ ናቸው። በጠቅላይ ምክር ቤቱና በክልሉ እስልምና ጉዳዮች ምክር ቤት መካከል የነበረው ልዩነት በይቅርታ ከተፈታ በኋላ ዛሬ ረቡዕ ጥር 29 ቀን 2016 ዓ.ም የተጀመረው ጉብኝት የመጀመሪያው ነው። የክልሉ እስልምና ጉዳዮች ከፌዴራሉ ጠቅላይ ምክር ቤት ጋር የነበረው ግንኙነት

ልዩነት የተቋረጠው በ2010 ዓ ም እንደነበር የትግራይ ክልል እስልምና ጉዳዮች ምክር ቤት ፕሬዚደንት ሼክ አደም አብዱልቃድር ጆሃር አስታውሰዋል። በወቅቱ የአማራ የአፋርና የትግራይ ክልሎች እስልምና ጉዳዮች ምክር ቤቶች በአንድ ተቋም እንዲመሩ በመወሰኑ ይህንኑ በመቃወም ግንኙነቱ እንደተቋረጠ ፕሬዚደንቱ አስረድተዋል። ይኸው የተቋማዊ ግንኙነት መቋረጥ የሰሜን ኢትዮጵያው ጦርነት ከተጀመረ በኋላ በትግራይ ህዝብ በተለይ በሙስሊሙ ማህበረሰብና የእምነት ተቋማት ላይ የደረሰው ጉዳት

ጠቅላይ ምክር ቤቱ ባለማውገዙ ቀጥሎ እንደቆየ ሼክ አደም አብደልቃድር አስታውሰዋል። እንደ እስልምና ጉዳይ ጽፈን የደረሰብን ጉዳይ አወዙልን። የትግራይ ሙስሊም እየተጨረሰ ዝም ብለው ሚያውን ከሆነ የእኛ የበላይ ጥባቂ ስላልሆኑ፣ በዚህ ትግራይ ላይ የደረሰው ነገር ቀላል ነገር አይደለም። የደረሰብን ነገር በትልቁ ነገር ነጃሽ ተመትቷል፣ ፈርሷል፣ ንብረት ተወሯል፣ ጥፍቷል እዛ የነበሩ አዳሞች ሙተዋል።

በየመሳጅድ ደግሞ ከጦርነቱ ምንም አይነት ግንኙነት ያልነበራቸው ስንት ምዕመናን ስንት ሙስሊሞች ሙተዋል። በሁሉም ሃይማኖት እንደሞቱት ማለት ነው። እኛ ለስልምና ጉዳዩ አውጉዙልን፣ ንገሩልን ብለና ለምን ብዙ ኢማሞች ሙተዋል፣ ብዙ ዓሊሞች ሙተዋል፣ ብዙ ቃዚዎች ሙተዋል። ስለዚህ እነዚህ ስለሞቱብን አውጉዝልን ብለናቸው ቢያሉም በዙ ምክንያት ተቆራረጥን ማለት ነው።

የጠቅላይ ምክር ቤቱን ፕሬዝደንት ጨምሮ ከፍተኛ የሃይማኖቱ መሪዎች ዛሬ መቀለ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ሼክ አደም የጠቅላይ ምክር ቤቱ አመራሮች የትግራይ ክልል ጉብኝት የይቅርታ ፍሬ ነው ብለዋል። በተቋማዊ ግንኙነቱ መመለስ ለትግራይ ሙስሊም የሚበጅ ስራ እንሰራበታለን ሲሉ አክለዋል። ሽማግሌዎች ልከው ደብዳቤ ይዞ መጡ። ሰዎቹ ደብዳቤው ስናዩ ይቅርታ የምል ከአሁን በፊት ያልተደረገ ነገር እንደ ተቋሙ እኛ እንኳን ባንኖርበት

ተቋም ስለኖረው በተቋም ስም ይቅርታ እንጠይቃለን ብለው ስላሉን በዙ ምክንያት በቃ እነ ሰዎች እንደ ብለው ልከዋል ብለን እኛም ምክር ቤቱ ሰብስበን የትግራይ ምክር ቤት አወያየን። ስናወያይ ጥሩ ነው፣ ያው ምክር ቤቱ ያለው ነገር ሀጅም በዛ ነው የምንሄደው። ነጃሽም ለማስተካከል ስንፈልግ በዛ ነው። ትግራይ አገር ብትሆን ጥሩ ነበረ። ሀገር ስላልሆነች በራችን መንገዳችን በዛ ነው እና ስንታረቅ ግን

በምገባው ነገር ነው እኛ እነሱ ጋር የምንሰራው ማለት ነው። በሚያስፈልገን ነገርና ለህዝባችን በሚጠቅም ነገር ብቻ ማለት ነው። በዙ መሰረት ጨርሰን ያው ዛሬ እንድመጡ ተደረገ ማለት ነው። ይኸው የመጡት ሰውዬ ደግሞ ከአሁን በፊትም ሰላም ሲጨረስም ስለ ሰላም አስቀድመው ተናግረዋል ማለት ነው። በኋላም የትግራይ ህዝብ ልጆች የሀዘን ቀን ሲሆንም አስቀድመው

ጥናት ይስጣቸው ብለው ተናግረዋል ማለት ነው። ስለዚህ አንዳንድ ነገሮች ጥሩ ጥሩ ነገር ሀጃጆች ደግሞ በትብብር አንድ ሰማንያ ሰው አተባብሮ እንደ ዲያስፖራ አድርገው ልከውልናል። ይህን ይህን አይተን ይህ ሰውዬ ሰላም እንደዋባት ነው በሚል ዛሬ ተቀብለናቸዋል ማለት ነው።

የክልሉ እስልምና ጉዳዮች ምክር ቤት የጠቅላይ ምክር ቤቱን የይቅርታ ጥያቄ መቀበሉን ያደነቁት የጠቅላይ ምክር ቤቱ ፕሬዝደንት ሼክ ሐጂ ኢብራሂም ቱፋ ያለፈው አደጋና ችግር የመጨረሻ ይሁንልን ሲሉ ምኞታቸው ገልጸዋል። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባደረገው ፍጹም ሰላማዊ ትግልና ርብርብ ፍጹም እስላማዊ ቆራጥነት ዘለቄታ ባለው እምነት

ከወንድሞ መቻችን ጋር እስከ ቅያማ እስከ ጀነት እንዘልቃለን በሚለው የወሰደው እርምጃ ይኸው ለዚህ ለታላቁ ደስታ በቅተናል። ከዚህ በፊት የደረሰውን አደጋ እስከ ቅያማ አላህ እንዳስወግድልን ለሌላም ክልል ትምህርት ሆኖ ሀገራችን በፍቅር በአንድነት፣ በማተባበር በመቻቻል ብቻ ሳይሆን

በመተባበር እንድትዘልቅ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምኞቱ ነውን። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የተፈጠረውን ልዩነት በይቅርታና በሰላም ለመፍታት የተሰራውን ስራ አድንቀው ሂደቱ መጠናከር አለበት ብለዋል። እንኳን የመታረቅን ጉዳይ መጣላት እንኳ ችለንበት ብዙ ነገር አድርገናል። ጥሩ እንቅስቃሴ እንደጀመራችሁና ከሁሉም በላይ ግን እንደገለጻችሁት ጦርነቱ ያደረሰው መከራ በጣም ከፍተኛ ነው።

የሰው ልጅ እልቂት ብቻ አይደለም። የሃይማኖት ተቋማት ኢላማ ተደርገዋል። ነጃሺ ከተጠቆት ውስጥ ነው። እንደዚህ አይነቱን ድርጊት ማውገዝ አውግዞም እንዳይደገም ደዋ ማድረግ የእናንተ ኃላፊነት ነው። የትግራይ ህዝብ የማይገባው ቢሆንም አሁን የገጠመው ችግር አለ። ተፈጥሮም ድርቅም ሰው ሰራሽ አደጋም ተደራርቦ የፈጠሩት ችግር አለ። በአጠረ ጊዜ ወደ ሰላማችን የምንመለስበት ሁኔታ፣ ሰላማችን የሚጠናከርበት ሁኔታ እኛም እንሰራ ይሆናል። ስለዚህ

መላው የኢትዮጵያ ሙስሊም ማህበረሰብ ይህን ነገር ለማረጋገጥ በሚደረገው ጥረት አስተዋጽኦን አጠናክሮ እንዲቀጥል በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሼክ ሐጂ ኢብራሂም ቱፋ የተመራው ልዑክ በትግራይ ክልል ቆይታው በአልነጃሺ መስጊድ ይገኛል። የተፈናቃዮችን ሁኔታ በመጎብኘትም ለተቸገሩ ወገኖች እርዳታ እንደሚሰጥ ከወጣው መርሃ ግብር ለመረዳት ተችሏል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም

ሙልጌታ አጽባን ለዘገባው እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ናይጄሪያ ይወስደናል። በናይጄሪያ የኑሮ ውድነት ተቃውሞዎች ማስነሳት መጀመሩ ባለሥልጣናትን ስጋት ላይ ጥሏል ይላል ዘገባው። በናይጄሪያ ሁለት ግዛቶች በምግብ ዋጋ መጨመር ምክንያት ተቃውሞ መቀስቀሱን ተከትሎ ባለስልጣናት ስጋት ላይ ናቸው። የሀገሪቱ የገንዘብ ሚኒስትር ኦላዌሊ ኢዱን መንግስት የግብርና ምርትን በመጨመር የዋጋ ቅነሳ ለማድረግ ይሞክራል ሲሉ ተናግረዋል።

ቲሞቲ ኦቢዩዙ ከአቡጃ የላ ደረሰንን ዘገባ ስመኝሽ የቆየት አቀርበዋለች። በማዕከላዊ ናይጄሪያ ኒጀር ግዛት እና በሰሜን ምዕራብ በሚገኘው ካኖ ግዛት ውስጥ የሚኖሩ በመቶዎች የሚቆጠሩ ሰዎች የምግብ ዋጋ ከገቢያቸው እየበለጠ ነው በማለት ተቋማቸውን ለማሰማት ወደ ጎዳና ወጥተዋል። በናይጄሪያ ጉብኝት እያደረገ ከሚገኘው የጀርመን ልዑካን ቡድን ጋር ሰኞ ለስብሰባ ያደረጉት

የሀገሪቱ የገንዘብ ሚኒስትር ኦሎዋሌ ኤዱን በበኩላቸው መንግሥት ሁኔታውን እንዳሳሰበው እና ችግሩን ለመፍታት እየሰራ እንደሆነ አስታውቀዋል። የምግብ ዋጋ እንዲጨምር ያደረገው የፍላጎት መጨመር መሆኑን በመንስኤነት የጠቀሱት ሚኒስትሩ ችግሩን ለመፍታት ብቸኛው መንገድ ግብርናን ማሳደግ መሆኑን ተናግረዋል።

ፕሬዚደንቱ በዘርፉ ጣልቃ በመግባት ገበሬዎች በማሳቸው ላይ ተጨማሪ ሩዝ፣ ስንዴ፣ በቆሎና ካሳቫ ማምረት የሚያስችላቸው ማዳበሪያ አቅርበዋል። ይህ የምርት አቅርቦቱን በማሳደግ ዋጋው እንዲወርድ የሚያደርግና የዋጋ ግሽበቱን ለመቆጣጠር የሚያስችል ነው። የኒጀር ግዛት ዋና ከተማ በሆነችው ሚና የሚገኙ የፖሊስ ባለስልጣናት ተቃዋሚዎችን ለመበተን መጠነኛ ኃይል መጠቀማቸውን ቢገልጹም

ሰልፈኞቹ በድጋሚ ለመሰብሰብ ዝተዋል። ላለፉት ወራት በርካታ ናይጄሪያውያን ኢኮኖሚው ስላለበት ሁኔታ ቅሬታ ሲያሰሙ የቆዩ ሲሆን መንግስት ያወጣቸው የተለያዩ ማሻሻያዎች እንዲያመጡ የሚጠበቀው ውጤት የተንቀራፈፈ ነው። ባለፈው ግንቦት ወር ጠንካራ የኢኮኖሚ ማሻሻያዎችን ይፋ ያደረጉት ፕሬዚዳንት ቦላ ኢኑቡ በነዳጅ ላይ ይደረግ የነበረውን ድጎማና

በሌሎች ሀገሮች አቅርቦትና ፍላጎት ላይ መሰረት አድርጎ ይተመን የነበረውን የሀገሪቱን መገበያያ ገንዘብ ናይራ ምንዛሬ ስርዓት አስቀርተዋል። ባለስልጣናት ፖሊሲዎቹ በረጅም ጊዜ የናይጄሪያን ኢኮኖሚ ወደ ነበረበት ለመመለስ እንደሚረዳ ቢገልጹም በመነሻው ግን ተግዳሮቶች እንደሚኖር ይናገራሉ። የምጣኔ ሀብት ባለሙያና ተንታኝ የሆኑት አይዛቅ ቦቲም በዚህ ይስማማሉ።

ፖሊሲዎች ወዲያውኑ ውጤት አያሳዩም። ስለዚህ ይህ ሁኔታ ጊዜ ይወስዳል የሚል እምነት አለኝ። መንግሥት የሚያወጣቸውን አንዳንዶቹን ፕሮግራሞችና ፖሊሲዎች ስንመለከት እቅዳቸው በትክክል ተግባራዊ የሚያደርጉት ከሆነ በሚቀጥሉት ስድስት ወራት ውስጥ ለውጥ ማየት እንጀምራለን። በሚቀጥሉት ስድስት ወራት መንግሥት በአገር ውስጥ ነዳጅ ምርት ያሰበውን ማሳካት ካቻለ

የሸቀጦች የአገልግሎቶችና የመጓጓዣ ዋጋ ይቀንሳል። በምግብ ዋጋና በነዳጅ ዋጋ መጨመር ምክንያት በታህሳስ ወር የዋጋ ግሽበቱ በ27 ዓመት ውስጥ ያልታየ ከፍተኛ ደረጃ ላይ ደርሷል። የናይጄሪያ ኢኮኖሚ በዋናነት በነዳጅ ሽያጭ ላይ የተመሰረተ ቢሆንም ላለፉት ዓመታት ሀገሪቱ ከፍተኛ ከሆነ የድፍድፍ ነዳጅ ስርቆት ጋር ስትታገል ቆይታለች። የሀገሪቱ አራት የነዳጅ ማጣሪያ ፋብሪካዎችም በመበላሸታቸው

ከውጭ በሚገባ ነዳጅና ሌሎች የነዳጅ ምርቶች ላይ ጥገኛ ለመሆን ተገዳለች። ቲኑቡ የሚመሩት ገዢው ኦል ፕሮግሬሲቭ ኮንግረስ ፓርቲ ማክሰኞ እለት ባወጣው መግለጫ አስተዳደሩ ለኢኮኖሚው ማገገሚያ ወሳኝ የሆኑት ማሻሻያዎች የሚያስከትሉትን የአጭር ጊዜ ህመሞች ለመቅረፍ ባለው አቅም ሁሉ የሚቻለውን ለማድረግ ቁርጠኛ መሆኑን ገልጿል። የፖለቲካው ብሔራዊ የህዝብ ግንኙነት ጸሐፊ ፊሊክስ ሞርካ

በአንድ ዋና የኢኮኖሚ ምርት ላይ ብቻ የተመሠረተ የኢኮኖሚ ስርዓት ነው፣ ከ200 ሚሊዮን በላይ ለሆነ ህዝብ እያገለገለ የሚገኘው። ያለንን እንቁላል ሁሉ አንድ ቅርጫት ውስጥ አስቀምጠን በድፍድፍ ነዳጅ ሽያጭ ላይ ብቻ መተማመን የለብንም። በተለይ ደግሞ ኢኮኖሚያችንን እና ራእያችንን ደግፎ ማቆየት የሚችል ምርት ማውጣት ካልቻልን አሁን ካለንበት ሁኔታ ለመውጣትና

ቀጣይነት እና ዘላቂነት ወዳለው ደረጃ ለመሸጋገር ደግሞ የተወሰነ ጽናት ይጠይቃል። በመጨረሻ ከፖሊሲ ማሻሻያዎቹ የምናገኘው ጥቅም አሁን በሽግግር ወቅት ከሚያጋጥሙን ችግሮች እየበለጡ ናቸው። ናይጄሪያ የነዳጅ ማጣሪያዋን በድጋሚ ለማንቀሳቀስ ጠንክራ እየሰራች ነው። ባለስልጣናት በታህሳስ ወር አራቱም ማጣሪያዎች እድሳት እንደሚደረግላቸው ና እንደ አውሮፓውያኑ አቆጣጠር በ2024 መጨረሻ ስራ ሊቀጥሉ እንደሚችሉ አስታውቀው ነበር።

በቲሞቲ ኦቢየዙ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስርጭታችን በመቀጠል ላይ ነው። ወደ መካከለኛው ምስራቅ ስንዘልቅ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን

የሀማስ መሪዎች የታገቱትን በመልቀቅ የተኩስ አቁም ማድረግ የሚያስችለውን የስምምነት እቅድ አስመልክቶ ለቀረበላቸው የድርድር ሀሳብ የሰጡትን ምላሽ በተመለከተ አስተያየት ሰጥተዋል። የዩናይትድ ስቴትስ የተባለውን ምላሽ በትኩረት በማጤን ላይ መሆኗን ያመለከቱት ብሊንከን በመቀጠልም ከእስራኤል መሪዎች ጋር ስለሚያደርጉት ውይይት ተናግረዋል። የአሜሪካ ድምፅ ከፍተኛ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴይን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።

The diplomacy good dodge, the Maca Klingamstrak, Ekanut, United Church Good Dame, Mr. Antony Blinken, Yetlan Tulacho, Baburkata, Diploma Seis Rochet, Mullak, and then a Britak, Sachubaldravachin, Sydney Sein, Quatar Labesat Gaita Miglecha, Basrailena, Bahamas Good Dale, Isolated Rasutum Retouch, Blinken, Yakafel to Zegavalech. Together with Qatar and Egypt, we put forward, as you know, a serious proposal.

ከኳታርና ከግብፅ ጋር በመሆን ጠንካራ እቅድ አቅርበናል። ይህም እንደምታውቁት ዝም ብሎ የቀደመውን ስምምነት ለመድገም ሳይሆን ከቀደመው ይበልጥ ለመስፋት ያታለመ ነው። አሁን ጠቅላይ ሚኒስትሩ እንደገለጹት ሐማስ ዛሬ ምሽት የበኩሉን ምላሽ ሰጥቷል። አሁን መልሱን በመገምገም ላይ ነን። በነገው ዕለት ከእስራኤል መንግሥት ጋር እወያይበታለሁ። የስምምነቱን ሐሳብ ከዳር ለማድረስ ብዙ ሥራዎች እንደሚቀሩ የተናገሩት ብሊንከን

ሆኖም ከአንዳች ስምምነት ላይ መድረሱ ይቻላል ብለው እንደሚያምኑና ይህም በእጅጉ አስፈላጊ ስለመሆኑ ያላቸውን አቋም አንጸባርቀዋል። በጥቅሉ የሐማስ ምላሽ አዎንታዊ መሆኑን የተናገሩት የኳታሩ ጠቅላይ ሚኒስትር መሐመድ ቢን አብዱራህማን አልታኒ ናቸው። ይበልጥ ጥንቃቄ የታከለበት አስተያየት በዋይታውስ የሰጡት ፕሬዚዳንት ጆ ባይደን በበኩላቸው ታጋቾችን በተመለከተ አሁንም አንዳንድ እንቅስቃሴዎች መኖራቸውን ጠቁመዋል።

ከተቃዋሚው ወገን ምላሽ ተሰጥቶበታል። ነገር ግን ይቅርታ አሁን በሐማስ በኩል ምላሽ ተሰጥቷል። ሁኔታው አሁን የደረስንበትን በተመለከተ እርግጠኛ አይደለንም። ድርድሩ ግን ቀጥሏል። ካይሮ ላይ ከግብፅ መሪዎች ጋር የተገናኙት ብሊንከን ለቀጣይ ውይይት ወደ ዶሃ ካቀኑ በኋላ በዛሬው ዕለት ወደ እስራኤል ዘልቀው ከእስራኤል ባለስልጣናት ጋር ተነጋግረዋል።

ጦርነቱ ከተጀመረበት ጊዜ አንስቶ አምስተኛቸው የሆነውን የመካከለኛው ምስራቅ ጉዞቸውን በሳውዲ አረቢያ የጀመሩት ብሊንከን ዛሬ ረቡዕ ከእስራኤል መሪዎች ጋር ያደረጉት ንግግር ታጋቾችን ለማስለቀቅ በቀረበው የስምምነት እቅድ እና በሐማስ ምላሽ ዙሪያ ያተኮረ እንደነበር ተመልክቷል። አንድ የአካባቢው ጉዳዮች አዋቂ ለአሜሪካ ድምፅ እንደተናገሩት ሂደቱ ብዙ መሰናክሎች ያሉት ነው።

እንደሚመስለኝ ሁለቱን ወገኖች ሊያወዛግቡ ከሚችሉት ቁልፍ ጉዳዮች አንዱ ሐማስ በእርግጥ የሚፈልገው ረዥም ጊዜ የሚቆይና ይበልጥም ዘላቂ የሆነ የተኩስ አቁም ስምምነት መሆኑ ነው። እስራኤል በበኩሏ ታግተው የሚገኙ ዜጎቿ በሙሉ እንዲለቀቁ ትፈልጋለች። ይሁን እንጂ ሐማስ ከአሁን ቀደም በዓመታት ውስጥ በታዩ አጋጣሚዎች እንዳደረገው

አግቶ ለያዛቸው የእስራኤል መከላከያ ሰራዊት አባላት በምላሹ የሚጠይቀው ዋጋ እጅግ ከፍ ያለ ነው። ዩናይትድ ስቴትስ በአሸባሪ ቡድንነት የፈረጀችው ሐማስ 1200 እስራኤላውያንን የገደለበትን የመስከረም 26 2016ን ጥቃት ተከትሎ የተቀሰቀሰው ጦርነት አሁንም እንደቀጠለ ነው። በአንጻሩ

እስራኤል ጋዛ ላይ ባደረሰችው ጥቃት የተገደሉት ፍልስጤማውያን ቁጥር ከ27478 በላይ መድረሱን በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አመልክቷል።

ባለፈው ሰኞ የእስራኤል መከላከያ ሚኒስትር ዮአቭ ጋላንት የእስራኤል እግረኛ ጦር ወደ ደቡባዊ ራፋ ከተማ ሊዘልቅ እንደሚችል አስጠንቅቀዋል። ፍለስጤማውያን ከሰሜኑ አካባቢ እንዲሸሹ ወደ ተነገረበት ስፍራ። ጋላንት አክለውም ራፋ ውስጥ የሚሸሸግ የሐማስ አባል ፍጻሜው ከሱ እንደቀደሙት ሁሉ መሆኑን ማወቅ አለበት ብለዋል። እጅ መስጠት ወይም ሞት፣ ሶስተኛ አማራጭ የለም።

118 ቢሊዮን ዶላር የያዘው የረቂቅ ሕግ በአሜሪካ ሰኔት ጋሬጣ ገጥሞታል የሚለው ቀጣዩ ዘገባችን ነው። ለድንበር ደህንነት ጥበቃ እንዲሁም ለእስራኤል እና ለዩክሬን እርዳታ ለመስጠል ያቀደውንና በአሜሪካ የህግ መወሰኛ ምክር ቤት በሁለቱም ፓርቲዎች በጋራ የቀረበውን ረቂቅ የሁለቱም ምክር ቤት አባላት እንዲያጸድቁ ፕሬዚዳንት ባይደን ትናንት ማክሰኞ ጥሪ አድርገዋል። በርካታ የሪፐብሊካን ፓርቲ አባላት ለረቂቁ

ድጋፍ እንደማይሰጡ በመናገር ላይ ናቸው። የቪኦኤ የኮንግረስ ዘጋቢ ካትሪን ጂፕሰን ዝርዝሩን ልካለች፣ እንደሚከተለው ይቀርባል። ለዩክሬን 60 ቢሊዮን ለእስራኤል ደግሞ 14 ቢሊዮን ዶላር ሊሰጥ የታሰበው ገንዘብ እንዲሁም በሺህ የሚቆጠሩ ጥገኝነት ጠያቂዎች ጣፈንታ ጋሬጣ ገጥሞታል። ምክንያቱ ደግሞ በሁለቱ ፓርቲዎች በጋራ የተሰናዳውና 118 ቢሊዮን ዶላር ሊመድብ ያቀደው ረቂቅ ህግ፣ በሕግ መወሰኛው ምክር ቤት በዚህ ሳምንት ለድምፅ ይቀርብ

ውድቅ እንደሚሆን ይጠበቃል። በሕግ መወሰኛው ምክር ቤት በዚህ ሳምንት ለድምፅ ሲቀርብ ውድቅ እንደሚሆን ይጠበቃል። የፖለቲካ ንትርኩ ቆሞ ለአሜሪካ ሕዝብ ጥያቄ መፍትሄ እንዲሰጥ ፕሬዚደንት ባይደን ጥሪ አድርገዋል። ለረጅም ጊዜያት ምንም ያልፈየደውን ባዶ የፖለቲካ ወሬ አቁመን መፍትሄ እንድንሻ የአሜሪካ ሕዝብ ይጠብቀናል

አስፈላጊውን አቅርቦት ወደ ድንበር አድርሰን ስራውን ማጠናቀቅ አለብን። በህግ መወሰኛ ምክር ቤቱ አራት ወራት ሙሉ በሁለቱ ፓርቲዎች በጋራ ሲሰራበት የቆየው ረቂቅ ህግ የሪፐብሊካኑ ወገን እንዳያደናቅፈውም ፕሬዚደንቱ ጠይቀዋል። በኮንግረስ የምትገኙ ሪፐብሊካኖች ለዩክሬን ሊሰጥ የታቀደውን የገንዘብ እርዳታ የምትቃወሙ ከሆነ ታሪክ እየታዘባችሁ ነው።

በርካታ የሪፐብሊካን ህግ መወሰኛ ምክር ቤት አባላት በድርድር ወቅት ተሳታፊ እንዳልተደረጉና የድንበር ደህንነትን በተመለከተ ያላቸውን ስጋት ረቂቅ ህጉ በተገቢው መልስ እንዳልሰጠ በመናገር ላይ ናቸው። ከነዚህ ውስጥ ሪፐብሊካኑ ሴናተር ማይክ ሊ አንዱ ናቸው። ለድንበር ጥበቃው የሚውሉ ጉዳዮችን ማካተት ነበረብን።

ይህም ለዩክሬን የምንሰጠው ድጋፍ ዘላቂ ድንበር ጥበቃን በተመለከተ ከሚኖር ስኬታማ ስራ ጋር መያያዝ አለበት። በሪፐብሊካኑ ቁጥጥር ስር ባለው የተወካዮች ምክር ቤት እንቅፋት ሊገጥመው ለሚችለው የህግ ረቂቅ ድምፅ ለመስጠት እንደማይሹ በርካታ የህግ መወሰኛው የሪፐብሊካን አባላት በመናገር ላይ ናቸው። ሪፐብሊካኑ ማይክ ጆንሰን የምክር ቤቱ አፈ ጉባኤ ናቸው።

ሁልን ፍርሰትን በተመለከተ ተጨማሪ ገንዘብ የሚመደብ ሐሳብ ነው። በቀጥታ የድንበር ደህንነትን የተመለከተ አይደለም። ለዛም ነው ያልተቀበል ነው። የአገሪቱን ፍላጎቶችና መስፈርቶችን አያሟላም። በሴኔቱ ወይም በሕግ መወሰኛ ምክር ቤቱ የበላይነት ያለው የዲሞክራቲክ ፓርቲው መሪ ሴናተር ቸክ ሹመር ረቂቅ ሕጉ ለድምፅ አሰጣጥ እንደሚቀርብና ሪፐብሊካኖች የሰጥተው መቀበል መርህን እንደማይቀበሉ በመዝገብ እንዲሰፍር እንደሚደረግ ይናገራሉ።

How እንዴት በዚህ መንገድ ትደራደራለህ? መሞከር አለብና ያ ስራዬ ነው። ሁለቱም ፓርቲዎች በጋራ ሲሰሩ አምናለሁ። መጀመሪያ የዩክሬኑ የእርዳታ ረቂቅግ የድንበር ጥበቃን ካላካተተ አንቀበልም አሉ። አሁን ደግሞ የድንበር ጉዳይ ተካቶበትም ረቂቅግን ለማሳለፍ ፈቃደኛ አይደሉም። የቱን ነው የሚፈልጉት? የዲሞክራቲክ ፓርቲውን በመወከል መሪ ተደራዳሪ የሆኑት እንደራሴው ክሪስ መርፊ

ሪፐብሊካኑ የምርጫ ዘመቻቸውን ለማሳካት ሲሉ በሁለቱም ወገኖች በጋራ የተዘጋጀውን ረቂቅ ህግ ለመቃወም መዘጋጀታቸውን አስታውቀዋል። ድንበሩን በተመለከተ ሁለቱ ፓርቲዎች በጋራ የሚያቀርቡትን መፍትሄ እንደማይቀበሉ የቀድሞው ፕሬዚዳንት ትራምፕ ግልጽ አድርገዋል። ለፖለቲካ ይጠቅመኛል ብለው ስለሚያስቡ ድንበሩ ቀውስ ውስጥ እንዲቆይ ይፈልጋሉ።

እስራኤልን በተናጠል የሚመለከተው ረቂቅ ህግ ትናንት ማክሰኞ ለተወካዮች ምክር ቤት ቢቀርብም ውድቅ ተደርገዋል። ምክንያቱ ደግሞ የዲሞክራቲክ ፓርቲው አባላት ረቂቁ ከዩክሬንና ከድንበር ደህንነቱ ጉዳዮች ጋር አብሮ መቅረብ አለበት በማለታቸው ነው። ካትሪን ጂፕሰን ለላከችው ዘገባ እንግዶ ልነኝ ዋሽንግተን ዲሲ

በመከታተል ላይ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው። ቀጣዩ ጥንቅራችን ዲሞክራሲ በተግባር ይሆናል።

የኢትዮጵያ ሲቪል ሰርቪስ ተቋም እንደ አዲስ እንዲደራጅ ተጠየቀ፣ የሚለው ለዛሬው የዲሞክራሲ በተግባር ቅንብራችን የያዝነው ርዕስ ነው። የኢትዮጵያ ሲቪል ሰርቪስ ተቋምና በስሩ ያለው መዋቅር የገለልተኝነት ችግር ያለበትና ፖለቲካዊ ጣልቃ ግብነት የተጫነው በመሆኑ እንደ አዲስ እንዲደራጅ አንድ ጥናት ሀሳብ አቅርበዋል። መልካም አስተዳደር በአፍሪካ በተባለ የሲቪል ማኅበረሰብ ድርጅት የተደገፈውን ጥናት የሰሩት የህግ ባለሙያና አማካሪ አቶ አበበ ኃይለ ገብርኤል

ለቪኦኤ በሰጡት አስተያየት የኢትዮጵያ ሲቪል ሰርቪስ ተቋም ገለልተኝነቱን በማጣቱ በአገልግሎቱ አሰጣጥ ላይ የተለያዩ ችግሮች እንደሚስተዋሉ ገልጸዋል። አሁን የሚታዩ ችግሮች እንዲቀረፉ ተቋሙ እንደ አዲስ እንዲደራጅና ተጠሪነቱም ለሕዝብ ተወካዮች ምክር ቤት እንዲሆን አቶ አበበ በጥናታቸው አመልክተዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት አንድ የዘርፉ ባለሙያ ደግሞ

ሲቪል ሰርቪሱ ከፍተኛ የገለልተኛ ችግር እንዳለበት የተገለጸውን አጠናክረው ተጠሪነቱ ለህዝብ ተወካዮች ምክር ቤት እንዲሆን በሚል በቀረበው ምክረ ሀሳብ ላይ እንደማይስማሙ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።

በአዲስ አበባ የሚገኘው መልካም አስተዳደር ለአፍሪካ የተሰኘው የሲቪል ማህበረሰብ ድርጅት በኢትዮጵያ ሲቪል ሰርቪስ ላይ በማጠንጠን ባወጣው ጥናቱ ተቋሙ እንደ አዲስ እንዲደራጅና ተጠሪነቱም ለህግ አውጪው የህዝብ ተወካዮች ምክር ቤት እንዲሆን ጠይቋል።

ተቋማዊ ልማት አደረጃጀቶችና አስተዳደር በኢትዮጵያ በሚል ርዕስ ተከታታይ ህዝባዊ ውይይቶችን የሚያካሂደው ድርጅቱ ለመነሻ ካስጠናቸው ጥናቶች አንዱ እንደሆነ የጠቀሰውን ይህን ጥናት ያደረጉት የህግ አማካሪ አቶ ደበበ ኃይለ ገብርኤል ናቸው።

በሲቪል ሰርቪስ ተቋም ላይ ስላደረጉት ጥናት ለአሜሪካ ድምፅ ያብራሩት አቶ ደበበ ሲቪል ሰርቪሱ በህገ መንግስቱ ልዩ ጥበቃ ተደርጎለት የተቋቋመ እንዳልሆነ ተናግረዋል። አንዳንድ ሀገራት በህገ መንግስታቸው ላይ እነዚህ ለመልካም አስተዳደር እና ለዲሞክራሲ ስርዓት ግንባታ ቁልፍ ሚና አላቸው ብሎ የሚያስቧቸውን አካላት ለይተው በህገ መንግስታቸው ውስጥ ያስቀምጣሉ። በተለይ ደግሞ የሲቪል ሰርቪሱን በሚመለከት ለምሳሌ እንደ ናይጄሪያ

ኬንያ፣ ዩኬ የሲቪል ሰርቪስ ተቋምን እንደ አንድ ገለልተኛ ሆኖ ሊቋቋም እንደሚገባው አካል አድርገው ይወስዱና ህገ መንግስታቸው ውስጥ ያካትታሉ። የእኛ ህገ መንግስት ለሲቪል ሰርቪስ የተለየ

ነገር የለውም። እራሱን አስችሎ በዚህ መልኩ ወይ ድሞ ህገ መንግስት ያውቅና ሰቶት አናገኝም። የሲቪል ሰርቪሱ መዋቅራዊ አደረጃጀት ለፖለቲካዊ ጣልቃ ገብነት የተመቸ እንዳደረገውም ያስረዳሉ። የመንግስት አስፈጻሚ አካላትን ስልጣንን ኃላፊነት ወይም ደግሞ አሰራር ለመወሰን የወጣ አዋጅ ያለ አዋጅ ቁጥር አስራ ሁለት ስልሳ ሶስት የሚባል በዛ መሰረት ተጠሪነቱ ለጠቅላይ ሚኒስትሩ ሆኗል። ከዚህ ተረፈ ደግሞ ይህ ተቋም የሚተዳደረው የሚኒስትሮች ምክር ቤት የሚያወጣለት ደንብ ነው።

ስለዚህ አካል አደረጃጀቱ ዝም ብሎ ተቋማዊ አደረጃጀቱን አሁን ስናይ የነጻና ገለልተኛ ነው ብሎ ለማለት ያስቸግራል። በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደር እና የልማት አመራር ትምህርት ክፍል መምህር ዶክተር ጫላ አምቢሳ ለአሜሪካ ድምፅ በሰጡት አስተያየት የሲቪል ሰርቪሱን አሰራሮች አስመልክቶ ጥናቶች ማድረጋቸውንና ተቋሙን በቅርብ እንደሚያውቁት ገልጸዋል። ከፍተኛ የሆነ የገለልተኛነት ችግር ነው ያለበት የፓርቲ ሰውና የመንግስት ሰውን መረጌት አችልም

የሚሰጣቸው አቅጣጫ ተገልጋያችሁን ሃይማኖቱን የፖለቲካ አቋሙ ሳታውቁ መስሪያ ቤታችሁ ተልእኮ ስራችሁ ይሄ ነው ይሄና ብቻ ስሩ ሳይሆን የሚነገራቸው የሚሰለጥኑት ምንድን ነው አሁንም የፓርቲ ፕሮግራሞች ጋር በጣም የተጠጋጋና መደገፍ እና ሰውም እንዲደግፍ የማስቻል የመንግስትንም ፕሮፐርቲ ንብረቶች እና ቢሮዎች እና ማንኛውንም ፋሲሊቲ ለፓርቲ የመጠቀም ያው የምናየው ፓርቲውም የሚያቅ አገርም የሚያቅ ጉዳይ ነው

ሌላው የአፈጻጸም ግምገማ ኢትዮጵያ ውስጥ ሰራተኛ እንደሚገመገመው አመለካከቱ ነው። አመለካከት ማለት በጣም በአጭሩ ያው የፖለቲካ ይታው ማለት ነው። ጥቅማ ጥቅም የሚያስገኝለት የሚያስገኝለት እድገት የሚያስገኝለትን አመለካከት ማንጸባረቅ አለበት ማለት ነው። ተገብሮም ቢሆን ማለት ነው። ሰው ብራት መታመን የለውም በስራ ብቻ ደርስበታለሁ ብሎ ማለት ነው። ይሄ አሁን የሚነግረው እኔ የአንድ በአንድ አጋጣሚ የተፈጠረ ነገር ሳይሆን ስርአቱ ውስጥ የሚንጸባረቅ ረጅም ጊዜ ይሄውን ውልት ተበትሰው ጥሩት ምናምን ሳይሆን በቃ ስርአቱ የተመሰረተበትና የሚመስለው

የሚገለጽበትን ነው እየተናገርኩ ያለው ግን ነው ገለልተኛ መሆን አልቻለም። የህግ ባለሙያውና የጥናቱ ከዋኝ አቶ ደበበ የተቋሙ ገለልተኝነት ማጣትና ከፖለቲካዊ ጫና አለመላቀቅ በመንግስት መስሪያ ቤቶች አገልግሎት አሰጣጥ ላይ ልዩ ልዩ ችግሮች እንዲፈጠሩ ምክንያት እንደሆነ ያስገነዝባሉ። ሲቪል ሰርቪሱ ተጠያቂነቱ አገልጋይነቱ ለህዝብ መሆን ይቀርና የፖለቲካ ስርዓት ማስፈጸሚያ ይሆናል።

ስለዚህ በዚህም የተነሳ የሲቪል ሰርቪስ ውስጥ መንግስት በአንድም ወይም በሌላ መልኩ ጣልቃ ይገባል። እንግዲህ ሲቪል ሰርቪስ ውስጥ የምታያቸው አንዳንድ ቅጥሮች ሙያን መሰረት ያደረጉ ሳይሆኑ ፖለቲካሊ ሞቲቬትድ የሆኑ ናቸው። ቅጥሮች በዚህ ተቋም ውስጥ ሙያን መሰረት አድርገው ሳይሆን ብሔርን መሰረት አድርገው የሚፈጸም በመሆኑ ይሄ ፕሮፌሽናሊዝም ብለን የምንለውን ነገር እጅግ እጅግ ይጎደዋል።

ህዝባዊ አገልጋይነት ይሄ ቫሊዩ ወይም ደግሞ የሲቪል ሰርቪስ ቫሊዩ የሚባለውን ነገር በእጅጉ እያጣ የሄደ ነው። ከፍተኛ የሆነ ሙስና አለበት ተብሎ የሚታማ ነው። እነዚህ ችግሮች እንዲቀረፉ ተቋሙ እንደገና መደራጀት እንዳለበትም አቶ ደበበ ይመክራሉ። ሲቪል ሰርቪስ ነጻ፣ ገለልተኛ እና ለህዝብ ተጠያቂ ሆኖ ሊደራጅ የሚገባው ተቋም ነው።

እንዲህ አይነቱን ባህሪ ማስጠበቅ የሚቻለው በህገ መንግስቱ እውቅና ሰጥቶ ከዛ በተጨማሪ ደግሞ የተቋም ተጠሪነቱ ለአስፈጻሚው ሳይሆን ለህግ አውጪው ሆኖ እንደገና ሊደራጅ ይገባዋል። የአዲስ አበባ ዩኒቨርሲቲው መምህር ዶክተር ጫላ ደግሞ ተቋሙን ዳግም ከማደራጀት ይልቅ

በየመስሪያ ቤቱ ጥገናዊ ለውጥ ማድረግ የተሻለ እንደሆነ ጠቁመው የተቋሙ ተጠሪነት ለህግ አውጪው አካል ይሁን በሚለው ሀሳብም እንደማይስማሙ ይገልጻሉ። የፖለቲካ ጣልቃ ገብነትን ለማስቀረት አሁን እንዳልኩኝ በህግ ነው እንዳይገባበት የሚደረገው። የአላስፈላጊ ጣልቃ ገብነትን እንዲያስቀር፣ በህግ የፓርቲ ጫና እንዳይኖር በህግ ክልከላ ማድረግ ነው እንጂ የሚቻለው በፓርላማ ቆመ ይህ አይችልም። ትምህርት ሚኒስቴር ያለው ሲቪል ሰርቪስ

ወይም ደግሞ ሲቪል ሰርቫንት ተጠሪነቱ ለሚኒስትሩ መሆን የሚችለው እያንዳንዱ ሚኒስቴር መስሪያ ቤት ውስጥ ሲቪል ሰርቫንት አለ፣ ወይም ደግሞ ሲቪል ፓርቱ አለ። ሲቪል ፓርቱ የበታችንና የፖለቲካል ፓርቱ የበላይ ነው የሆነውና ከዚህ ውጭ አደራጃጅ ማሰብ አይቻልም። ጣልቃ እንዳይገባበት የሚደረግ ጥበቃ ነው የሚያስፈልገው ባይነኝ። እኔ በጉዳዩ ላይ ከፌዴራል ሲቪል ሰርቪስ ኮሚሽን ቃል አቀባይ እና ምክትል ኮሚሽነር አስተያየት ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ በፌዴራልና በክልል መስሪያ ቤቶች ውስጥ

ሁለት ነጥብ ሦስት ሚሊዮን የመንግስት ሰራተኞች እንዳሉ ከዚህ ቀደም አንድ የዘርፉን ጥናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን እናመሰግናለን። ቀጣዩ ቅንብራችን ሴቶችና ቤተሰብ ይሆናል።

በኢትዮጵያ ግጭቶች ሴቶችን ባሳተፉ የሰላም ድርድሮች እንዲፈቱ ተጠየቀ። በኢትዮጵያ በልዩ ልዩ አካባቢዎች ያሉ ግጭቶች በሰላም ድርድር እንዲፈቱ የ15 ሲቪል ማህበራት ጥምረት ጥሪ አቅርቧል። የጥምረቱ አባላት ዛሬ ረቡዕ በሰጡት መግለጫ ሴቶች ግጭቶችን በሰላም ለመፍታት በሚደረጉ ድርድሮች ውክልና እንዲኖራቸውም ጠይቀዋል። መግለጫውን የተከታተለችው ጻይ ዳምጠው ለዛሬ ሴቶችና ቤተሰብ ፕሮግራም ይዘዋለች።

በኢትዮጵያ ሴት መር ሲቪል ማህበራት ጥምረት ዛሬ ሮቡ በሰጡት የጋራ መግለጫ በሀገሪቱ እየተካሄዱ ያሉ ግጭቶች በተለይ ሴቶችንና ሕፃናትን

ተጎጂ እያደረጉ መቀጠላቸውን አመልክተዋል። መግለጫውን ከሰጡት አንዷ የሆኑት አዶዬ የኢትዮጵያ ሴቶችን የማብቃት ማዕከል ዋና ዳይሬክተር ወይዘሮ ደራርቱ መርጋ ይህንኑ የልዩ ተጠቂነትን ሁኔታ አብራርተዋል። እንደ ሴት መረስ የቤት ሶሳይቲ ሊደርስ ማድረግ የሚገባን ብዙ ነገር አለ። ማድረግ ከሚገባን ነገሮች ደግሞ

አንዱን እያደረግን ነው ያለ ነው። አሁን በቀጥታ የምንሰራበት ጊዜ አለ። ቀጥተኛ ባለሆነ መልክ የምንሰራበት ጊዜ አለ። አሁን እየሰራ ነው ያለ ነው። አድቮኬሲ ላይ ነው ያለ ነው። ምን አይነት ደረጃ ነው ያለው በቀጣይነት ለሚለው ነገር በቀጣይነት ራሱ እየገለጠ ራሱ እየገለጠ ነው ሄደው ለጊዜው ስብስብ እየሰራ ያለው በሚዲያ ሚዲያን በመጠቀም

ውትወታ ነው የሚባለው። ውትወታ ነው እያደረግን ያለ ነው የሚታወቀው። የሰላም ጥሪ ነው የተጀመረው ነገር ይቀጥልልን። በሌሎች አካባቢ ያለው ጉዳትም ተመሳሳይ ችግር እያደረሰ ስለሆነ ለዛም ተመሳሳይ መፍትሄ በየመልኩ ቢሰጠው የሚል ሀሳብ ነው። በይበልጥ ደግሞ በኦሮሚያ እና በአማራ ክልሎች

የቀጠሉ ግጭቶች ሰላማዊ ነዋሪዎችን ለጥቃት እያጋለጡ እንደሚገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜ ባወጣቸው መግለጫዎች አስታውቋል። በተለይ ሴቶችና ህፃናት ይበልጥ ተጎጂ እንደሆኑ

ጠቅሰዋል። ኮሚሽኑ ባለፈው ኅዳር ወር መጨረሻ ባወጣው ሪፖርት በአማራና በኦሮሚያ ክልሎች ተስፋፍተው በቀጠሉ ግጭቶች አውድ ውስጥ በሲቪል ሰዎች ላይ የሚፈጸሙ ግድያዎች፣ መፈናቀሎች፣ እገታዎችና ዝርፊያዎች የነዋሪዎችን ሕይወት እጅግ የከፋ አድርጎታል ብለዋል። ኮሚሽኑ በጥቅምት ወር መጨረሻ ባወጣው መግለጫ በተለይ በአማራ ክልል በቀጠለው ግጭት ሴቶች የጥቃት ኢላማ እንደሆኑ ጠቁሟል። የሕክምና አገልግሎት ለማግኘት በተለያዩ የጤና

ተቋማት መድረስ የቻሉትን ተጎጂዎች ቁጥር ብቻ መሰረት በማድረግ እንዳሰፈረውም ከ2015 ዓ.ም ም ሐምሌ ወር ጀምሮ እስከ 2016 ዓ.ም ጥቅምት ወር መጨረሻ ብቻ ቢያንስ 200 ሴቶች መደፈራቸውን በጤና ተቋማት መመዝገባቸውን አስታውቋል። ኮሚሽኑ እንዳለው ከተጎጂዎቹ መካከል የሀገር ውስጥ ተፈናቃይና የጤና ባለሙያ ሴቶች ጭምር ይገኙበታል።

ይህንኑ የሴቶችና የህፃናት ተጋላጭነትን የጠቀሱት የፍራንቴሎ ሰብአዊ ማህበር ዳይሬክተር ወይዘሮ ሳርቱ ሸምሰድን ጉዳቱን የበለጠ የሚያውቁት ሴቶች ለመፍትሄው እንደሚያስፈልጉ አስገንዝበዋል። የሴቶች ኮምፖነንት ይ መደናገሪያ ላይ ልክ ጦርነቱ ላይ የጦር ተዋጊ አልቻለ ሴቶች አሉበት። ልጅ የሚሞትባት እናት ናት። ባህላ የሚሞትባት እናት ናት።

በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የሰላም ድርድር እንዲቀጥል እንዲሁም በሀገሪቱ ልዩ ልዩ አካባቢዎች ላይ የተስተዋሉ ያሉ ግጭቶች በሰላማዊ ድርድር እልባት እንዲያገኙ ባቀረቡት የሰላም ጥሪ ጠይቀዋል። ይህንኑ የኒው ሚሊኒየም የሴቶች ድርጅት መስራችና ስራ አስኪያጅ ወይዘሮ ትዕግስት አለባቸው በበኩላቸው የጸጥታ ችግር የተፈጥሮና ሰው ሰራሽ አደጋዎች ለችግር የተጋለጡ ሴቶችን ለመርዳት እንቅፋት እንደሆነባቸው አመልክተዋል።

አንዱ ትግራይ ላይ አማራ ጋምቤላ ቤንሻንጉልና አዲስ አበባ ላይ ይሰራል ይሄንንም ከሰላም በኋላ የተወሰነ ፕሪቶሪያ ስምምነት ከተደረገ በኋላ ትግራይ ላይ በመግባት ወደ ማይጨው ላይ ወደ አምስት ሺህ በሚሆኑ ሰዎች እገዛ ያደረግንበት ፕሮግራም አለ ከዛም ጦርነቱ ከተባለ ማለት ሰሜን ሙሉ ላይ እንደዚሁ የተለያዩ

ወክሮችን በማሰልጠን በማስቀጠል ሳይኮሶሻል ሳፖርት በተለይ ሴቶች ጥቃት የደረሰባቸው ሴቶች ላይ ሳይኮሶሻል ሳፖርት በመስጠት የተለያዩ ገዛ ስናደርግ ቆይተናል። በጦር መቶታያን ከጥር ላይ ወጣ፣ አማራ ክልል ገባ። አማራ ክልል ላይ አሁን ድጋሚ መግባት አልቻለም። የተወሰነ ጊዜ ከሰራ በኋላ ከአማራ ክልል ወጣ። በጋምቤላ ላይ ልክ እንደዚ ስንሰራ ነበረ። ጋምቤላ ላይም በቀጠለ ወደ ኢታንግና አብሮ ወደ ላይ ሰት ስራ ምንሰራ ጭስረው መቀጠል አልቻለም

የአፍሪካ ሁኔታ ኦሮሞ እንዳያለው ነገር ኦሮሚያ ላይ ገዘብ ባይኖርም ሌሎች ድርጅቶች በተለይ ስ አብዛኛ ያሉት ኦሮሚያ ላይ ሰፊ ይሰራሉ። እኛም ድርጅት ሳሆን ችግር ማይተን የተለያየ ተጠጋሽ ድርጅቶች ጋር ያንን ሳፖርት ለማድረግ ፕሮፖዛሎች እያስገባል እንገኛለን እና ይህን ያገኘ ነውን እርዳታ እንኳን ለመስጠት ሰላሙ በጣም አፍ አድርጓል።

ሀገር በቀል የሆኑና በሴቶችና ሕጻናት ላይ የሚሰሩ 15 ድርጅቶች ባወጡት በዚሁ የጋራ መግለጫው በሰላም እጦት ምክንያት በሴቶች ላይ የሚደርሱ ጥቃቶች እንዲገቱ፣ በሀገሪቱ የተለያዩ ቦታዎች በመንግስትና በታጣቂ ኃይሎች መካከል የሚደረጉ ውጊያዎች ቆመው ሰላም ድርድር እንዲጀመር፣ በድርድር ውስጥ ሴቶች ድርሻ እንዲኖራቸው የሚሉና ሌሎችም ጥሪያቸውን አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።

ፀሐይ ዳምጠውን እናመሰግናለን። ቀጣዩ ደግሞ አሜሪካና ሕዝቧ የተሰኘው ጥንቅራችን ነው። ፍልሰት በአሜሪካ ይላል ጥንቅሩ። አሜሪካውያን ካሊፎርኒያን እየለቀቁ ወደ ቴክሳስና

ወደ ካሮላይናዎቹ የሚሄዱት ለምንድን ነው ሲል ይጠይቃል። እንደ አውሮፓን አቆጣጠር በ2022 ዓ ም ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን የሚኖሩበትን አካባቢ እየለቀቁ ወደ ሌላ ቦታ ሄደው ኑሮ መጀመሪያቸውን የኋለኛው የዩናይትድ ስቴትስ የህዝብ ቆጠራ ያመለክታል። የአሜሪካ ድምጿ አንጀሊና ባግዳሳሪያን ከሎስ አንጀለስ ባጠናቀረችው ዘገባ የህዝብ አሰፋፈሩን ለውጥ ትዳስሳለች። ቆንጅት ታዬ አቀርበዋለች።

ጃን ጃብን እንደ አውሮፓውያን የዘመን አቆጣጠር ከ201 ዓ.ም ጀምሮ ኑሮውን ካሊፎርኒያ ላይ አድርጓል። በአሁኑ ሰዓት ሎስ አንጀለስ ሆሊውድ ቡልቫርድ የሚባለው ታዋቂው ጎዳና ላይ አይራይድ ላይክ ስታር የተባለ የቱሪስት አስጎብኚ ድርጅት ባለቤት ነው። ጎብኚዎችን ሰብሰብ እያደረገ ሎስ አንጀለስ ያሉ የታዋቂ ሰዎች መኖሪያ ቤቶችን ያስጎበኛል። ከተማዋንም ዞር ዞር እያደረገ ያሳያል።

እኔ የደቡብ ፈረንሳይ ሰው ነኝ። አሜሪካ በምትሰጠኝ የእድልና የስኬት በረከት ተጠቅሜ ልኖር መጣው። መጥቼም ካሊፎርኒያ መኖር ጀመርኩ። አንዳንድ የካሊፎርኒያ ነዋሪዎች የራሱ መጓደኞች ጭምር ለቀው እየሄዱ መሆናቸውን እጃን ይናገራል። የኑሮ ውድነቱ ጣሪያ እየነካ ነው።

በቃ ሰው ጫናውን መቋቋም እያቃተው መጥቷል። የኋለኛው የዩናይትድ ስቴትስ የሕዝብ ቆጠራ እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት ከ800 ሺህ በላይ የካሊፎርኒያ ነዋሪዎች ለቀው ወጥተዋል። የሚበዙት የሄዱት ወደ ቴክሳስ ክፍለ ግዛት ሲሆን ከ100 ሺህ የሚበልጡ የካሊፎርኒያ ሰዎች አሁን ኑሯቸውን ቴክሳስ አድርገዋል። የቴክሳስ ነዋሪዋ ዳያን ሮድስ እንዲህ ይላሉ

ወደ ቴክሳስ ኑ፣ ብቻ ፖለቲካችሁን ይዛችሁብን እንዳትመጡ። ሰዎች ከሌሎች ክፍለ ግዛቶች ለምን ሎን ስታር ወይም ብቸኛይቱ ኮከብ ተብላ ወደምትጠራው ቴክሳስ መጥተው ለመኖር እንደሚፈልጉ ይገባኛል ነው የሚሉት ዳያን ሮድስ።

ለክፍለ ግዛቱ የገቢ ግብር አንከፍልም። የመኖሪያ ቤት ዋጋም ቢሆን ከካሊፎርኒያም ሆነ ከሌሎች ብዙ ክፍለ ግዛቶች በጣም ይረክሳል። በንጽጽር ቁጥራቸው አነስተኛ ይሁን እንጂ ታዲያ ቴክሳስን ለቀው ካሊፎርኒያ የገቡ ሰዎችም አልጠፉም። በሕዝብ ቆጠራው መረጃ መሰረት በ2022 42 ሺህ የቴክሳስ ሰዎች ለቀው ካሊፎርኒያ ገብተዋል።

ከአንዳንዶቹ የዩናይትድ ስቴትስ ክፍለ ግዛቶች ወደ ሌላ አካባቢ በብዛት መንቀሳቀስ የተጀመረው በአውሮፓውያን 2020 የኮቪድ-19 ወረርሽኝን ተከትሎ እንደሆነ ጉዳዩን የተከታተሉ አዋቂዎች ይናገራሉ። የካሊፎርኒያ ዩኒቨርሲቲው ዴቪድ ካይል ሲያስረዱ ዓለም አቀፉ ወረርሽኝ ለምንኖርበት ቦታና ለስራችን ባለን አመለካከት ላይ ጫና አሳድረዋል።

በቀሪው ዕድሜያችን ምንድን ነው ማድረግ የምንፈልገው እንድንልም አድርጎናል። ብዙዎቻችን የመኖር ትርጉሙ ምንድን ነው የሚል ቀውስ ውስጥ ገብተናል። እናም ሰዎች የሚሄዱት እዚህ መኖር አልፈልግም፣ ሌላ ቦታ ነው ብለው ሳይሆን በቃ ለየት ያለ ነገር ልሞክር እስኪ በሚል ስሜት ነው። በሕዝብ ቆጠራው አሃዛዊ መረጃዎች መሰረት ቁጥራቸው ከስምንት ሚሊዮን የሚበልጥ አሜሪካውያን በ2022 የሚኖሩበትን ክፍለ ግዛት ለቀው

በሌላ ግዛት መኖር ጀምረዋል። አሁንም ዴቪድ ካይል፣ አሁን እንደምናየው ከሆነ ሰዎች እኔ ቦታ ከምሰጣቸው እሴቶች ጋር በሚስማማ መንገድ መኖር የምችለው የት ብኖር ነው የሚለውን አስበውበት ለመኖር እየሞከሩ ነው። 74 ሺህ የቀድሞ የካሊፎርኒያ ነዋሪዎች ለቀው አዲሷ መኖሪያቸው እንድትሆን የመረጧት አሪዞናን ሲሆን

50 ሺህ ሰዎች ወደ ፍሎሪዳ ሄደዋል። ስካት ስቶርጌት ጓዛቸውን ጠቅልለው ወደ ፍሎሪዳ ሊጓዙ በዝግጅት ላይ ናቸው። እዚህ ደስ ብሎኝ ነው የኖርኩት፣ አሁን ግን ሊሄድ ወስኛለሁ። ካሊፎርኒያን ብዙዎች ነዋሪዎቿ በቃሸኝ እያሉ የጣሏት ቢሄዱም አሁንም ቢሆን ከሀገሪቱ ክፍለ ግዛቶች ሁሉ ትልቁን የህዝብ ብዛት እንደያዘች ነች። 39 ሚሊዮን ነዋሪዎች አሏት።

በአሁኑ ሰዓት በአይቨር ኮስት እየተካሄደ ባለው የአፍሪካ ዋንጫ ግማሽ ፍጻሜ ጨዋታ ናይጄሪያ እና ደቡብ አፍሪካ በመጫወት ላይ ይገኛሉ። ሁለቱ ቡድኖች አንድ ለአንድ ናቸው። እስካሁን በየነው ውጤት ኢኮንጎ ለናይጄሪያ ሞኮይና ለደቡብ አፍሪካ ጎሎችን በፍጹም ቅጣት ምት አስቆጥረዋል። ጨዋታው ቀጥለዋል። የሙሉ ሰዓት ውጤቱን በድረገጾቻችን ላይ

እናጋራለን። ክቡራትና ክቡራን፣ የምሽቱ ስርጭታችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት እንግዳ ወልዴ ነኝ። ፕሮግራሙን ከስቱዲዮ ውስጥ ተቆጣጠርልን ያመሸች ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።